የዘመናችን ሰዎች ስለ መጽሐፍ ቅዱስ የሚቸገሩበት አንድ ነገር ቢኖር ከሺህ ዓመታት በፊት የተጻፉ ታሪኮች ዛሬ የእኛን ሕይወት የመምራት አቅም አላቸው ብሎ ማሰብ አስቸጋሪ መሆኑ ነው። ይህም በመጽሐፍ ቅዱስ ውስጥ ለሚገኘው የአብርሃም ሕይወት ዘገባ ያለ ጥርጥር እውነትነት አለው። አብርሃም ራሱ የኖረው ከ4,000 ዓመታት በፊት ሲሆን ስለ እርሱ የተጻፉ ታሪኮችም ወደ ከ3,600 ዓመታት በፊት ተጽፈዋል። እንደ ክርስቶስ ተከታዮች ግን እነዚህ ታሪኮች የቅዱሳን መጻሕፍት አካል እንደሆኑና ለዘመናችን ሰዎችም ጠቀሜታ እንዳላቸው እናምናለን። ይህን እያምንም እንኳ ስለ አብርሃም የተጻፉ እነዚህ ታሪኮች ከዛሬው ከእኛ ሕይወት ጋር እንዴት ይዛመዳሉ የሚለው ጥያቄ ግን አሁንም አለ። እኛንና አብርሃምን የአራራ ቀንን የአራት ሺህ ዓመታት ርቀት እንዴት እናገናኘዋለን? ይህንን ተከታታይ ትምህርት አባታችን አብርሃም የሚል ርዕስ ሰጥተነዋል። ምክንያቱም የአብርሃምን ሕይወት በዘፍጠት መጽሐፍ እንደተመዘገበው እንመረምረልንና ነው። ይህ ትምህርት በዚህ ተከታታይ ትምህርት ከሦስቱ የመጋቢ ትምህርቶች ሦስተኛው ሲሆን አባታችን አብርሃም ዘመነኛው ተዛምዶ የሚል ርዕስ ሰተነዋል። በዚህ ትምህርት በዘፍጥረት መጽሐፍ ውስጥ ስለ አብርሃም ከሚናገሩት ምዕራፎች ውስጥ ከእኛ ዘመን ጋር የሚዛመዱትን በትክክለኛ መንገድ ለማውጣት በሚያስችል ትኩረት የአብርሃምን ሕይወት ወፍ በረር ዳሰሳችንን እናጠቃልላለን። ስለ አብርሃም የተጻፉትን ታሪኮች ከእኛ ሕይወት ጋር እንዴት እናዛምዳለን? ዛሬስ በእኛ ሕይወት ምን አይነት ተጽዕኖ ያሳድራሉ? የአብርሃም ሕይወት በእኛ ዓለም እንዴት እንደሚዛመድ ለመረዳት በሁለት መሠረታዊ አቅጣጫዎች ማለትም፣ በመጀመሪያ በኢየሱስና በአብርሃም መካከል ያሉ ትስስሮችን፣ ሁለተኛ በቀደምቷ ተደራሲ በእስራኤልና በዘመኗ ተደራሲ በቤተ ክርስቲያን መካከል ያለውን ትስስር እንቃኛለን። የአብርሃም ሕይወት ያለውን ዘመነኛ ተዛምዶ ከመመልከታችን አስቀድሞ ቀደም ባሉ ትምህርቶች የተመለከትናቸውን ለመከለስ ጥቂት ጊዜ እንውሰድ። የአብርሃም ታሪክ በአምስት ሚዛናዊ ደረጃዎች መከፈሉን አይተናል። በመጀመሪያ የአብርሃም ሕይወት የሚጀምረው በአብርሃም ዳራና በቀደምት ልምምዱ መሆኑን በምዕራፍ 11 ከ10 እስከ ምዕራፍ 12 ቁጥር 9 ውስጥ፣ ሁለተኛ አብርሃም ከሌሎች ሕዝቦች ተወካዮች ጋር የነበረውን ቀደምት ልምምዶች በምዕራፍ 12 ከቁጥር 10 እስከ ምዕራፍ 14 ቁጥር 24 ውስጥ፣ ሦስተኛ እና ማዕከላዊው አንጓ እግዚአብሔር ከአብርሃም ጋር በገባው ቃል ኪዳን ላይ የሚያተኩረው በምዕራፍ 15 ከቁጥር 1 እስከ ምዕራፍ 17 ቁጥር 27 ድረስ። አራተኛ አብርሃም ከሌሎች ሕዝቦች ተወካዮች ጋር የነበረውን የኋላ ዘመን ግንኙነት በምዕራፍ 18 1 እስከ 21 34 ውስጥ እንዲሁም በመጨረሻ በአምስተኛ በአብርሃም ትውልድና በሞቱ ላይ የሚያተኩረው አንጓ በምዕራፍ 22 1 እስከ ምዕራፍ 25 18 ውስጥ የሚገኙት ይሆናል። እነዚህ አምስት ክፍሎች የአባታችን ሕይወት በሚዛናዊ አቀራረብ ያቀርቡልናል። እግዚአብሔር ከአብርሃም ጋር በገባው ቃል ኪዳን ላይ የሚያተኩረው ሦስተኛው ክፍል የአብርሃም ሕይወት ማዕከል ሆኖ ያገለግላል። ሁለተኛውና አራተኛው ክፍሎች ሁለቱም አብርሃም ከሌሎች ጋር በነበረው ግንኙነት ላይ በማተኮር በንጽጽር ይቀርባሉ። የመጀመሪያውና አምስተኛው ደግሞ የአብርሃምን ቤተሰባዊ ግንድ ከመጀመሪያው እስከ ወደፊቱ በማመልከት የአብርሃምን ሕይወት ማሰሪያ በተጓዳኝ ያቀርቡልናል። ከአብርሃም ሕይወት መሠረታዊ ውቅር ባሻገር ሙሴ የአብርሃምን ሕይወት ሲጽፍ ዓላማ እንዳለው ቀደም ባሉ ትምህርቶች አይተናል። ሙሴ የአብርሃምን የሕይወት ታሪኮች የጻፈው ይመራቸው የነበሩ እስራኤላውያን ለምንና እንዴት ግብፅን መልቀቅ እንዳለባቸውና የተስፋይቱን ምድር በድል ለመውረስ መገስገስ እንዳለባቸው ለማስተማር ነው። በሌላ አነጋገር የሕይወታቸውን ታሪካዊ ዳራ በአብርሃም ሕይወት ውስጥ በመመልከት ከአብርሃም ታሪኮች ውስጥ ሊከተሏቸውና አሻፈር የሌሏቸው የሚገባቸውን ተምሳሌቶች በመፈለግና የአብርሃም ህይወት የእነርሱ ህይወት ጥላ እንዴት ሊሆን እንደሚችል በመለየት ሙሴ የሚከተሉት እስራኤላውያን እግዚአብሔር ለእነርሱ ያለውን ዓላማ መከተል የሚችሉባቸውን መንገዶች ይመለከታሉ። ይህንን የቀደሙ ትምህርቶች ክለሳ በልቦናችን ይዘን ወደ አብርሃም የህይወት ታሪክ ዘመነኛ ተዛምዶ እንሸጋግራለን። አብርሃምና ኢየሱስ። አስቀድመን በአብርሃምና በኢየሱስ መካከል ያሉት ትስስሮችን እንመልከት። አለመታደል ሆኖ ብዙውን ጊዜ ክርስቲያኖች የአብርሃምን ሕይወት ይብዛም ይነስን በቀጥታ ከዘመኑ ሕይወት ጋር ያዛምዱታል። የአብርሃምን ታሪኮች በቀጥታ ለሕይወታችን እንደሚናገሩ ቀላል ግብረ ገባዊ ታሪኮች አድርገን እንወስዳቸዋለን። ሆኖም ደግሞ እንደ ክርስቲያኖች ከአብርሃም ጋር ያለን ግንኙነት መካከለኛ ገብቶበታል። ማለትም የአብርሃም ሕይወት ለእኛ አግባብነት አለው፤ ምክንያቱም ከአብርሃም ልዩ ዘር ከክርስቶስ ጋር አንድ ሆንናልና ነው። ክርስቶስ በእኛና በአብርሃም መካከል ቆሟል። በዚህም ምክንያት ስለ አብርሃም የተጻፉትን መጽሐፍ ቅዱሳዊ ታሪኮች ዘወትር ከክርስቶስና እርሱ ከሠራቸው ሥራዎች አንጻር ልንመለከታቸው ይገባናል። በአባታችንና በክርስቶስ መካከል ያሉ ትስስሮችን ለመገንዘብ ሁለት ጉዳዮችን እንዳስሳለን። በአንድ ወገን ክርስቶስ የአብርሃም ዘር መሆኑን አዲስ ኪዳን እንዴት እንደሚያስተምር እንመረምራለን። በሌላ ወገን ደግሞ በአብርሃም ሕይወት ውስጥ ያስተዋልናቸውን አራት አበይት መሪ ሐሳቦች እንደ አብርሃም ዘርነቱ ከክርስቶስ ጋር እንዴት እንደሚዛመዱ እናያለን። በመጀመሪያ ኢየሱስ የአብርሃም ዘር የመሆኑን ጽንሰ ሐሳብ እንመልከት። የአብርሃም ዘር አብርሃም በታሪክ ዘመናት ሁሉ የሚገኙ ክርስቲያኖች ማለትም ወንዶች፣ ሴቶችና ልጆች አባት የመሆኑ ግንዛቤ አለ። እኛ ሁላችን የእርሱ ቤተሰብ አካላት፣ ልጆቹና ወገኖቹ ነን። ይህን ደረጃ ያገኘነው የአብርሃም ልዩ ዘር ከሆነው ከክርስቶስ ጋር አንድ በመሆናችን መሆኑን አዲስ ኪዳን በጣም ግልጽ እንደሚያደርግልን እንመለከታለን። ቅዱሳን መጻሐፍት ስለዚህ አመለካከት የሚያስተምሩንን በውል ለመጨበጥ ሁለት ጉዳዮችን በስሱ እንዳሰሳለን። በመጀመሪያ ዘር የተሰኘውን ጽንሰ ሐሳብ የነጠላ መደብነቱን እናያለን። በሁለተኛም ክርስቶስ የአብርሃም ልዩ ዘር የመሆኑን ጽንሰ ሐሳብ እንዳሰሳለን። ነጠላ መደብ መጽሐፍ ቅዱስ የአብርሃምን ዘር በነጠላ መደብ ያስቀመጠባቸውን መንገዶች እናሰላስል። በዚህ ጉዳይ ላይ ወሳኝ የሆነ ትኩረት ያደረገው ክፍል ገላትያ 3፥16 ነው። በዚያም እንዲህ ይነበባል። ለአብርሃምና ለዘሩም የተስፋው ቃል ተነገረ። ስለ ብዙዎች እንደሚነገር ለዘሮቹም አይልም፣ ስለ አንድ እንደሚነገር ግን ለዘርህም ይላል፣ እርሱም ክርስቶስ። ገላትያ 3፥16 በዚህ ምንባብ እግዚአብሔር ለአብርሃምና ለዘሩ በዘፍጥረት የሰጠውን ተስፋ ጳውሎስ ያጣቅሳል ግን ጳውሎስ በተለይ ዘር በሚለው አገላለጽ ላይ የሰጠውን ሐሳብ ልብ በሉ እግዚአብሔር ለአብርሃምና ለዘሮቹ ማለትም ለብዙ ሰዎች ተስፋን አልሰጠም ለአብርሃምና ለዘሩ ማለትም ለአንዱ ለክርስቶስ ሰጥቷል ነው የሚለው ጳውሎስ በዚህ መንገድ ማለትም ዜራ ትርጓሜውም ዘር የሚለውን የዕብራይስት ቃል በመጥቀስ ይከራከራል። በግሪኩ ስፔርማ ለተሰኘውና በጳውሎስ ዘመን የብሉይ ኪዳን ትርጉም ለሚገኝለት ቃልም ነገሩ እውነትነት አለው። ጳውሎስ እንደተጠቀሰው እግዚአብሔር ለአብርሃም ተስፋው ለአብርሃምና ለዘሮችህ በብዙ ቁጥር ነው አላለውም፣ ይልቁንም ለዘርህ በነጠላ ቁጥር ነው ያለው። ላይ ላይውን ሲታይ የጳውሎስ አተያይ ቀጥተኛ መስሎ ይታያል። የአብርሃም ውርስ ለአንድ ዘር ብቻ መጥቷል፣ ወይም ለአንድ ተወላጁ ብቻ፣ ምክንያቱም ቃሉ በነጠላ ቁጥር ነው። ጳውሎስ ዘር በሚለው ቃል ላይ ያነሳው መከራከሪያ በተርጓሚዎች ዘንድ በርካታ ችግሮችን አስከትሏል። ችግሩ ግን በዚህ መንገድ ሊቀመጥ ይችላል። ዘር ወይም ዜራ የሚለው ቃል በቅርጹ የነጠላ መደብ መሆኑ እውነት ነው። ሆኖም በብሉይ ኪዳን በበርካታ ጊዜያት የአብርሃምን የሕይወት ታሪኮች ጨምሮ ዘር የሚለው በቅርጹ የነጠላ መደብ የሆነው ቃል ሊወሰድ የሚገባው የወል ነጠላ ትርጓሜ እንዳለው ቃል ነው። ያም ማለት በነጠላ መደብ ቡድንን የሚወክል ቃል ማለት ነው። የዕብራይስቱ ቃል ዜራ ወይም ዘር የሚለው ቃል በእንግሊዝኛው ኦፍ ስፕሪንግ ዝርያ ከሚለው ቃል ጋር ተመሳሳይነት አለው። ይህ ቃል በቅርጹ የነጠላ መደብ ቢሆንም አንድን ዘር ወይም ትውልድ ሊወክል ወይም በወል መጠሪያ ብዙ ዝርያዎችን ሊያመለክት ይችላል። ለምሳሌ ዘር የሚለው ቃል ወይም ዜራ በዘፍጥረት 15 13 የተቀመጠው ቃል ትርጓሜው የወል ነው። እንዲህ ይነበባል። ዘርህ በባዕድ አገር ስደተኛ እንደሚሆን በእርግጥ ወቅ አራት መቶ ዓመትም በባርነት ተረግጦ ይገዛል። ዘፍጥረት 15 13 በዚህ ስፍራ ዘር የሚለው ቃል የነጠላ ቁጥር አመልካች የሆነው ዜራ የተሰኘው የዕብራይስጥ ቃል ፍቺ ነው። በግልጽ እንደምናየው ግን ትርጉሙ የወል ነው። ይህ ጥቅስ ስለ ዘር የሚናገረው የራሳቸው ባልሆነ ምድር በሚል የወል ትርጓሜ ሲሆን፣ በባርነት ተረግጠው የሚገዙ መሆናቸውንም የዕብራይስቱ ግስ በወል ቁጥር ይገልጸዋል። በእርግጥም ዘር የሚለው የነጠላ መደብ አመልካች ቃል በዘፍጥረት መጽሐፍ ውስጥ ብዙ ጊዜ ከአንድ ሰው በላይ ወክሎ እንደሚጠቀስ ጳውሎስ ያውቃል። እንዲያውም በገላትያ 3 29 ውስጥ ጳውሎስ ራሱ በብዙ ቁጥር አመልካችነት ተጠቅሞበታል። እንዲህ ይነበባል፣ እናንተ የአብርሃም ዘር ናችሁ፣ እንደ ተስፋውም ቃል ወራሾች ናችሁ። ገላትያ 3 29 ይህ ጥቅስ በግሪክኛው እናንተ የሚለው ቃል እስቴ ኢቫንሴ የሚለውን የወል ግስ ትርጓሜ ነው። ደግሞም የአብርሃም ዘር የሚለውን ወራሽ ክሌሮኖሚዮ ከሚለው ጋር ተመሳሳይ ሲሆን እርሱም የብዙ ቁጥር ነው። በዚህ መሠረት አንድ ጥያቄ ልንጠይቅ ይገባል። ጳውሎስ ዘር የሚለው ቃል የነጠላ መደብ ትርጉም ከአንድ ሰው በላይ የሚወክል መሆኑን ካወቀ ለምን በነጠላ መደብነቱ ላይ ትኩረት አደረገ? የሚመስለው በዘፍጠት 22 ከ16 እስከ 18 ከአብርሃም የሕይወት ታሪክ ውስጥ አንድ ምንባብ በልቦናው ይዞ እንደነበር ነው። በዚህ ጥቅስ ውስጥ ዘር የሚለው ቃል ትርጉም በእርግጠኝነት የነጠላ መደብ ነው። የዚህን ቃል የቁም ትርጉም እስኪያድምጡ፣ እንዲህም አለው። እግዚአብሔር በራሴ ማልሁ፣ ይላል ይህን ነገር አድርገሃልና አንድ ልጅህንም አልከለከልክምና በእውነት በረከትን እባርክሃለሁ ዘርህንም እንደ ሰማይ ከዋክብትና በባህር ዳር እንዳለ አሸዋ አበዛዋለሁ። ዘርህም የጠላቶችህን ደጅ ይወርሳል። የምድር አሕዛብ በዘርህ ይባረካሉ። ቃሌን ሰምተሃልና። ዘፍጥረት 22 ከ16 እስከ 18 የሚያሳዝነው ግን በርካታ የዘመናችን ትርጉሞች በዚህ ምንባብ ውስጥ ዘር የሚለው ቃል የወል ነጠላ አመልካች እንደሆነ አድርገው ይተረጉሙታል። ይህ ጥቅስ ግን ስለ ይስሐቅ መሥዋዕትነት የሚናገረው ታሪክ ክፍል መሆኑን ልናስተውል ይገባናል። በዚህ ስፍራ ዘር የሚለው ቃል የሚያመለክተው የአብርሃምን ዘር በጥቅሉ ሳይሆን የአብርሃምን ልጅ ይስሐቅን ነው። ይወርሳል የሚለው ግስ በዕብራይስጡ ነጠላ ነው። የጠላቶችን የሚለው ተውላጠ ስምም ነጠላ መሆኑን ልብ በሉ። ወደ ኋላ ላይ በሚመጡ ትምህርቶች እንደምናየው በዘፍጠት ምዕራፍ 22 እና ተከታትለው የሚመጡትን ምዕራፎች ይስሐቅን የሳራ ልጅ ከሌሎች ልጆቹ ማለትም ከአጋር ልጅና ከኬጡራ ልጆች በመለየት ሰፋ ያለ ጊዜ ይወስዳል። ይስሐቅ የአብርሃም ብቸኛ ወራሽ አድርጎ እግዚአብሔር የመረጠው የተስፋውን ዘር ነው። ስለዚህ ይስሐቅ ከመወለዱ አስቀድሞ ዘፍጠት አዘውትሮ ስለ አብርሃም ዘር የሚናገረው በወል ትርጉሙም ዘሮችህ በሚለው በብዙ ቁጥር ነው። እዚህ ግን አሉ በይስሐቅ ማለትም የአብርሃምን ተስፋዎች ብቸኛ ወራሽ በመሆኑ ላይ ያተኩራል። በዚህም መሠረት ጳውሎስ የአብርሃምን ዘር በነጠላ የመጥቀሱን መሠረታዊ ነጥብ እንረዳለን። በዘፍጥረት ምዕራፍ 22 ውስጥ እግዚአብሔር ለአብርሃም እና በቀጥታ ለዘሮቹ ተስፋን እንዳልሰጠ ጳውሎስ ይጠቅሳል። በዘፍጥረት 22 ከ16 እስከ 18 የተጠቀሰው ዘር የሚለው ቃል የነጠላ መደብነት የሚያመለክተው ተስፋዎቹ የአብርሃም ልዩ ወራሽና ይቅርታ፣ ተስፋዎቹ የአብርሃም ልዩ ልጅና ወራሽ ለሆነው ለይስሐቅ የተላለፈው መሆኑን ይጠቅሳል። ክርስቶስ እንደ ዘር የአብርሃምን ዘር የነጠላ መደብ አመልካችነት በልቦናችን ይዘን አሁን ደግሞ ክርስቶስ የአብርሃም ዘር ወደ መሆኑ አስተምህሮ እንሸጋገራለን። ሐዋርያው በገላትያ 3 16 የተናገረውን አድመጡ። ለአብርሃምና ለዘሩም የተስፋው ቃል ተነገረ። ስለ ብዙዎች እንደሚነገር ለዘሮችም አይልም፣ ስለ አንድ እንደሚነገር ግን ለዘርህም ይላል፣ እርሱም ክርስቶስ። ገላትያ 3 16። በዚህ ምንባብ ጳውሎስ ትኩረት የሚያደርገው የአብርሃም ዘር ነጠላ በመሆኑ እውነታ ላይ ብቻ ሳይሆን ያ አንዱ ዘር ክርስቶስ መሆኑን ነው። እንግዲህ የዘፍጥረትን ቀደምት ትርጉም አስመልክቶ እንደተመለከት ነው ሙሴ የጻፈለት የአብርሃም ዘር ይስሐቅ እንጂ ሌላ ሊሆን አይችልም። ያም ከሣራ የተወለደው የተስፋው ልጅ ነው። እንግዲያው ጳውሎስ የአብርሃም አንድ ዘር ኢየሱስ ስለ መሆኑ የተናገረውን እንዴት ልንረዳው ይገባናል? እንዲህ አስቡ። የአብርሃም ውርስ የቤተሰብ ውርስ፣ ማለትም ለዘሮቹ ሁሉ የሆነ ነው። በቅዱሳት መጽሐፍት ታሪክ ውስጥ ግን የአብርሃምን ውርስ ለሌሎች ሁሉ የሚያስተላልፍባቸውን ልዩ የአብርሃም ወራሾች እግዚአብሔር ይመርጣል። በይስሐቅ ረገድ እርሱ ከአብርሃም ሌሎች ልጆች የተለየ ልዩ ዘር ነው። ይስሐቅም ሁለት ልጆች ሲወልድ፣ ያዕቆብና ኤሳው፣ እግዚአብሔር ያዕቆብን የይስሐቅ ልዩ ዘር እንዲሆን መርጦ ኤሳውና ዘሩን ግን አልመረጠም። ከያዕቆብም ዐሥራ ሁለት የእስራኤል ነገዶች አባቶች ወጡ። ከእስራኤል ነገዶችን መካከል የተወሰኑትና በልዩነት የአብርሃም ዘር ወራሾች የሚሆኑ ይወጣሉ። ሙሴ ለምሳሌ የእግዚአብሔር ሕዝብ ከግብፅ ወደ ተስፋይቱ ምድር ሲጓዙ መሪና መካከለኛ ሆኖ ነበር። ወደ ኋላ ላይም እስራኤል ጀማሪ መንግሥት ሆኖ ስትቋቋም ዳዊትና ልጆቹ የአብርሃምን ውርስ የሚያስተላልፉ መካከለኞች ሆነው ነበር። ክርስቶስ የመጨረሻው የአብርሃም ታላቅ ዘር ነው ብሎ ወደ መጥቀስ ጳውሎስን የመራው ይህ የዳዊትና የልጆቹ ልዩ ኃላፊነት ነው። ምክንያቱም ኢየሱስ የዳዊት ዙፋን ሕጋዊ ወራሽ ነው። እርሱ የሕዝቡ ዘላቂ ንጉሥ እንደሚሆን በእግዚአብሔር ተመርጧል። እርሱ ታላቅና ዘላለማዊ የአብርሃም ዘር መሲህ ነው። እናም የሰው ዘር በሙሉ የአብርሃም ወራሽ ሊሆን የሚችልበት ብቸኛው መንገድ ክርስቶስ ነው። ከክርስቶስ የተለየ ማንም ሰው የአብርሃምን ተስፋዎች አይቀበልም። ክርስቶስ የመጨረሻው የአብርሃም ዘር እንዴት እንደሆነ ለመረዳት የእርሱን ኃላፊነት ለዓለም ሁሉ ባመጣው የማዳን መንግሥት ሦስት እርከኖች ረገድ መመልከት ይጠቅማል። ስለዚህ ኢየሱስን ከአብርሃም ጋራ በተገናኘ መንገድ እንዲህ ማጠቃለል ይቻላል። ከክርስቲያን አተያይ አንጻር ኢየሱስ ልዩ የመጨረሻ የአብርሃም ዘር እናም እንደ ክርስቲያኖች የአብርሃምን ህይወት በእኛ ዘመን ለማዛመድ ስንፈልግ በአብርሃምና በእኛ ዘመን መካከል ያለው ትስስር የተመሰረተው ክርስቶስ መንግስቱን ለመጀመሪያ ጊዜ ሲያመጣ መንግስቱን አሁንም መገንባቱን ሲቀጥልና ወደፊትም መንግስቱን ወደ ፍጻሜ ሲያመጣው የአብርሃም በረከቶች ሁሉ ወደ ክርስቶስ የተላለፉ መሆኑን በልቦናችን መያዝ ይኖርብናል። አዲስ ኪዳን ክርስቶስ የአብርሃምን ውርስ መቀበሉንና ማስተላለፉን የሚያስተምረን በሦስት ዋና እርከኖች ነው። አንደኛ፣ በመጀመሪያ መምጣቱ ወቅት በተከናወነው በመንግስቱ መታወች፣ ከዳግም ምጽአቱ አስቀድሞ ባሉት የታሪክ ዘመናት ሁሉ በሚያከናውነው የመንግስቱ መስፋፋት፣ ሦስተኛ ደግሞ በከበረው ዳግም ምጽአቱ በሚከናወነው በመንግስቱ ፍጻሜ ነው ማለት ነው። በእግዚአብሔር አብ ቀኝ ተቀምጦም ሁሉን ሲገዛም በተትረፈረፈ መጠን የአብርሃምን ውርስ መቀበሉንና ለሁሉ ማካፈሉን ቀጥሏል። አንድ ቀንም በክብር ሲመለስ የአብርሃምን ውርስ በሙላት ይቀበላል፣ ላመኑትም ሁሉ ይሰጣል። In a word, it's important to realize that in በገላትያ 3:16 ውስጥ ጳውሎስ ፈርጀ ብዙ የሆነውን ነገረ መለኮታዊ አተያይ በጥቂት ቃላት ጠቀል አድርጎ አቅርቦልናል። ተስፋው ለአብርሃምና ለአንድ ዘሩ ነው በማለት ጳውሎስ ሲናገር እና ያንንም ዘር ከክርስቶስ ጋር ሲያገናኘው በሰፍጥረት ዘር በማለት የተጠቀሰው ቃል በቀጥታ ኢየሱስን ያመለክታል ማለቱ አይደለም። ይልቁኑ በይስሐቅና በክርስቶስ መካከል ያለውን ተምሳሊትነት አጠር አድርጎ ማሳየቱ ነው። ጉዳዩን ይበልጥ ለመግለጥ በዚህ መንገድ ማስቀመጥ ይኖርብናል። ይስሐቅ በዘመኑ የአብርሃም ዋና ወራሽ እንደሆነ ሁሉ ክርስቶስም በአዲስ ኪዳን ዘመን የአብርሃም ታላቅ ልጅና የአብርሃም ዋና ወራሽ ነው። አበይት መሪ ሐሳቦች ክርስቶስን እንደ አብርሃም ዘር የመመልከቱን አስፈላጊነት በሙላት ለማየት እነዚህን ጉዳዮች በአብርሃም ታሪኮች ውስጥ በተመለከትናቸው አራት አበይት መሪ ሐሳቦች አንጻር መመልከቱ ይጠቅማል። በእነዚህ የዘፍጠት ምዕራፎች ውስጥ አራት አበይት መሪ ሐሳቦችን መመልከታችን ታስታውሳላችሁ። እነርሱም መለኮታዊ ጸጋ፣ የአብርሃም ታማኝነት፣ ለአብርሃም እግዚአብሔር የሰጠው በረከትና በአብርሃም አማካኝነት የተላለፈው የእግዚአብሔር በረከት ናቸው። እነዚህን ጭብቶች በአብርሃምና በክርስቶስ መካከል ያለውን ትስስር በሚያሳይ መንገድ እንዴት ልንረዳው ይገባናል? መለኮታዊ ጸጋ በመጀመሪያ ደረጃ እግዚአብሔር በአብርሃም ሕይወት ውስጥ የተትረፈረፈ ጸጋን መግለጡን ተመልክተናል። እርግጥ ነው አብርሃምም ኃጢአተኛ ስለሆነ ለእርሱም ጸጋ ያስፈልገዋል። ከዚህ ባሻገር ግን እግዚአብሔር ለአብርሃም የገለጠው ምሕረት፣ እግዚአብሔር ለአብርሃም ያሳየው በጎነት ተጨባጭ ማስረጃ ነው። ከአብርሃም ጋር ግንኙነትን በማጠናከር እግዚአብሔር ለዓለም ሁሉ ያዘጋጀውን ቤዛነት በስፋት ገልጦታል። እንግዲህ እግዚአብሔር በአብርሃም ሕይወት መልካምነቱን ባሳየበት መጠን እግዚአብሔር ለአባታችን የገለጠው ጸጋ ለእኛም እንደ ክርስቲያኖች እግዚአብሔር በክርስቶስ የገለጠው ምህረት ጥላ ከመሆኑም ዘለል ያለ መሆኑን እናምናለን። እርግጥ ነው ክርስቶስ ያለ ኃጢአት በመሆኑ ለራሱ የድነት ጸጋን አልተቀበለም። ሆኖም ግን ክርስቶስ እንደ አብርሃም ዘር የመምጣቱ ነገር እግዚአብሔር ለዓለም ሁሉ የገለጠው ምህረት ተጨባጭ ማስረጃ ነው። እግዚአብሔር በክርስቶስ የመጀመሪያ መምጣት ባወጀው መንግሥቱ ብዙ ምህረትን ገልጧል። ሕይወቱ፣ ሞቱ፣ ትንሣኤው፣ እርገቱ እና የመንፈስ ቅዱስ መፍሰስ የእግዚአብሔር ጸጋ አስደናቂ መግለጫዎች ናቸው። አሁንም ክርስቶስ በሰማይ በመንበረ ንግሥናው ላይ ሆኖ መንግሥቱን ሲያሰፋ እግዚአብሔር የበለጠውን ምህረት እየገለጠ ነው። ድነትም ለዓለም ሁሉ ሲደርስ በየታሪክ ዘመናቱ ዓለምን ማንም ሊክደው በማይችል ለውጥ ውስጥ በማሳለፍ እግዚአብሔር በክርስቶስ የገለጠውን በጎነቱን እያሳየ ነው። ክርስቶስም ሲመለስ በመንግሥቱ ፍጻሜ የማይለካ ምህረትን ይዞ ይመጣል። ክርስቶስ ይመጣል፣ አዲስ ሰማይና አዲስ ምድርም ያመጣል። እንደ ክርስቶስ ተከታዮች በአብርሃም ታሪኮች ውስጥ እግዚአብሔር አዘውትሮ በጉነቱን ያሳየናል። ስለዚህ ልቦናችንና አእምሯችን በክርስቶስ ውስጥ በመንግሥቱ ሦስት እርከኖች በተገለጠው የእግዚአብሔር ምሕረት ሊመለስ ይገባዋል። የአብርሃም ታማኝነት። በሁለተኛ ደረጃ ሙሴ ስለ አብርሃም ሕይወት በሰጠን ዘገባ ውስጥ የምናገኘው ወሳኝ መሪ ሐሳብ አብርሃም ለእግዚአብሔር የነበረው ታማኝነት ነው። ገና ከመነሻው አብርሃም ወደ ተስፋይቱ ምድር የመሄድ ኃላፊነት እንዳለበት እግዚአብሔር አመልክቷል። ደግሞም በሕይወቱ ዘመንም ሁሉ በርካታ ነገሮችን እንደሚጠቀምበትም አሳይቷል። እንደ ክርስቲያኖች አብርሃም ይጠቀሙበት ስለነበሩት ኃላፊነቶች ስናነብ ክርስቶስ እንደ አብርሃም ዘርነቱ ለሰማያዊ አባቱ ወደ ነበረው ታማኝነት ልባችንን አእምሯችንን ሊሳብ ይገባዋል። በእርግጥም ክርስቶስ በሦስቱ የመንግሥቱ እርከኖች ውስጥ ለአባቱ የታመነ ነበር። በመንግሥቱ መታወጅ ወቅት እግዚአብሔር አስቀምጦለት ለነበረው መመዘኛ ፍጹም ታዛዥ መሆኑን አሳይቷል። አብርሃም ጭብጥ በሆነ መንገድ በሕይወቱ ሁሉ ለእግዚአብሔር ታማኝ የነበረ ቢሆንም በክርስቶስ ግን በሕይወቱ በእያንዳንዱ ደቂቃ ውስጥ ለእግዚአብሔር ፍጹም ታማኝ ነበር። ከዚህም ባሻገር በሁሉ ላይ ንጉሥ ሆኖ በመንግሥቱ ውስጥ ሲገዛም ክርስቶስ ለአባቱ እውነተኛና ታማኝ ሆኖ ይዘልቃል። ወንጌልን በማስፋፋትና ለሕዝቡን ቤዛነትን በማምጣት የእግዚአብሔርን ዓላማዎች በፍጹምነት በማገልገል በሁሉ ላይ ይገዛል። በመጨረሻ ክርስቶስ በመንግስቱ ፍጻሜ ሲመለስ በምድር በነበረበት ወቅት የጀምራቸውን የጽድቅ ሥራዎች ያጠናቅቃል። ለአብም ክብር ጠላቶቹን ሁሉ ያጠፋል፣ ሁሉንም አዲስ ያደርጋል። ስለዚህ አብርሃም ለእግዚአብሔር ታማኝ የሆነባቸውን መሪ ሐሳቦች በምናነብበት ጊዜ ሁሉ እንደ ክርስቲያኖች እነዚህን ጉዳዮች በእኛ ዘመን በትክክል ልናዛምድ የምንችለው ከክርስቶስ ከአብርሃም ዘር ጋር በትክክል ስናገናዝባቸው መሆኑን እንረዳለን። የአብርሃም በረከቶች። በሦስተኛ ደረጃ እንደ ክርስቲያኖች መለኮታዊ ጸጋና ሰብአዊ ኃላፊነት በእኛ ዘመን በክርስቶስ አማካኝነት እንዴት ተግባራዊ ሊሆኑ እንደሚችሉ ብቻ መመልከት ብቻ አንፈልግም። ሦስተኛውንም የአብርሃም ሕይወት መሪ ሐሳብ ማወቅ እንሻለን። ያም እግዚአብሔር ለአብርሃም የሰጠው በረከት ነው። እስራኤል ታላቅ መንግሥት እንደምትሆን በተስፋይቱ ምድርም ብልጽግና እንደምታገኝና አብርሃም እና እስራኤልም ስማቸው ገናና ዓለም አቀፋዊ ዝና እንደሚኖራቸው እግዚአብሔር ለአብርሃም ነግሮታል። እግዚአብሔር ለአብርሃም ነገረው። አሁንም እንደገና እንደ ክርስቲያኖች እግዚአብሔር ለአብርሃም ዘር ለክርስቶስ ወደ ሰጣቸው በረከቶች ልቦናችንን ሊያቀና ይገባል። በመጀመሪያ መምጣቱ ክርስቶስ ከሞት ተነስቷል። በሰማይና በምድርም ሥልጣን ሁሉ ተሰጥቶታል። በሰማይና በምድርም ከኢየሱስ ስም የሚበልጥ ስም የለም። አሁንም መንግስቱ እየሰፋ ባለበት ዘመንም ኢየሱስ በተትረፈረፉ በረከቶቹ ደስ እያሰኘን ነው። ዓለምን እንደ እግዚአብሔር ፈቃድ ሲገዛ እጅግ የላቀ ክብርን ለራሱ ተቀብሏል። በፍጻሜው ቀን ክርስቶስ ሲመለስ ግን እነዚህም በረከቶች ከልክ ባለፈ መጠን እንደሰትባቸዋለን። ይህ ታላቁ የአብርሃም ልጅ እጅግ ከፍ ይላል፣ ጉልበቱም ሁሉ ይንበረከክለታል። ስለዚህ አብርሃም ከእግዚአብሔር የተቀበላቸውን በረከቶች በምንመለከትበት ጊዜ ሁሉ ዓይኖቻችን የአብርሃምን በረከቶች ሁሉ ወደ ወረሰውና የእግዚአብሔርንም በረከቶች እጅግ በተትረፈረፈ መጠን ወዳገኘው ወደ ክርስቶስ ሊያቀኑ ይገባል። በአብርሃም አማካኝነት የተገኙ በረከቶች። በመጨረሻም በአብርሃም ሕይወት ውስጥ አራተኛው መሪ ሐሳብ በአብርሃም አማካኝነት ለሌሎች የተላለፈው በረከት ነው። በበረከትና በመርገም ሂደት ውስጥ የምድር ወገኖች ሁሉ በአብርሃም አማካይነት እንደሚባረኩ እግዚአብሔር ተናገረ። ይህ ትልቅ ተስፋ በአዲስ ኪዳን ትልቅ ትኩረት የተሰጠው ነው። በሮሜ 4 13 ውስጥ ጳውሎስ ለአብርሃም የተሰጠውን ይህንን በረከት የጠቀሰበትን መንገድ አድምጡ። የዓለምም ወራሽ እንዲሆን ለአብርሃምና ለዘሩ የተሰጠው የተስፋ ቃል በእምነት ጽድቅ ነው እንጂ በሕግ አይደለም። ሮሜ 413 በዚህ ስፍራ እግዚአብሔር የምድርን ወገኖች ሁሉ እንደሚባርክ ለአብርሃም ተስፋን ሲሰጠው ተስፋው ሊፈጸም የሚችለው ለአብርሃም የምድርን ወገኖች ሁሉ ርስት አድርጎ በመስጠትና የእግዚአብሔርንም መንግሥት በዓለም ሁሉ ለማድረስ መሆኑን ልብ እንበል። አብርሃምና ዘሩ ዓለምን ሁሉ ይወርሳሉ፣ መንግሥታትም ሁሉ በእርሱ መሪነት ስር ይሆናሉ። አዳምና ሔዋን አስቀድሞውኑ ምድርን ሁሉ እንዲገዙ እንደተነገራቸው ሁሉ አብርሃምና ዘሩም የእግዚአብሔርን በረከቶች ለአሕዛብ ሁሉ በማድረስ ምድርን እንዲወርሱ እግዚአብሔር ተስፋን ሰጥቷቸዋል። ይህ የአብርሃምን በረከቶች ለምድር ሁሉ የማድረሱ የመጨረሻ መሪ ሐሳብ ለክርስቶስም ተግባራዊ ይሆናል፤ ምክንያቱም እርሱ የአብርሃም ዘርና የአብርሃም ተስፋዎች ወራሽ ስለሆነ ነው። መንግሥቱ ሲታወጅ ክርስቶስ ከእስራኤል ሕዝብ መካከል የታመኑትን ጠራ። ከሞት ሲነሳና በሰማይ ወዳለው ዙፋኑ ሲያርግ ግን የምድር ሁሉ ንጉሥ ሆኖ ተነሳ። እናም ታማኝ ቅሬታዎቹ የእስራኤልን በረከት ለምድር ሕዝቦች ሁሉ እንዲያደርሱ ነገራቸው። መንግሥቱም በአሁኑ ዘመን ሲቀጥል በወንጌል አማካኝነት የክርስቶስ ንግሥና በምድር ሕዝቦች ሁሉ መስፋፋቱም ምድርን ሁሉ በእርሱ አማካኝነት እንደሚባረክ እግዚአብሔር ለአብርሃም የሰጠው ተስፋ ፍጻሜ ሆነ። በመንግስቱ ፍጻሜ ወቅት ክርስቶስ ሲመለስም ለምድር ወገኖች ሁሉ የእግዚአብሔርን በረከቶች ይሰጣሉ። በራእይ 22 ከ1 እስከ 2 እንዲህ ይነበባል። በአደባባዩ መካከል ከእግዚአብሔርና ከበጉ ዙፋን የሚወጣውን እንደ ብርሌ የሚያንጸባርቀውን የሕይወት ውሃ ወንዝ አሳየኝ። በወንዙም ወዲህና ወዲያ በየወሩ እያፈራ ዐሥራ ሁለት ፍሬ የሚሰጥ የሕይወት ዛፍ ነበር። የዛፉም ቅጠሎች ለሕዝብ መፈወሻ ነበሩ። ራእይ 22 ከ1 እስከ 2። አብርሃም ለአሕዛብ ሁሉ በረከት የመሆኑ ተስፋ በሙላት የተፈጸመው በክርስቶስ መንግሥት መታወጅ መስፋፋትና ፍጻሜ ውስጥ ነው። So we can sum up the matter in this way. Proper modern application. ስለዚህ ጉዳዩን እንዲጠቅለል ለማድረግ እንችላለን። የአብርሃምን ሕይወት ከእኛ ዘመን ጋር የምናዛምድበት ትክክለኛው መንገድ ክርስቶስ እንደ አብርሃም ዘርነቱ ላለው ኃላፊነት ዕውቅና መስጠትን ሊያካትት ይገባል። እንደ አብርሃም ልዩ ዘር ክርስቶስ በአብርሃም ሕይወት ውስጥ የምንመለከታቸውን መሪ ሐሳቦች ወደ ፍጻሜ አምጥቷል። የእግዚአብሔር ምሕረት በክርስቶስ ተገልጧል። እውነተኛና ፍጹም ታማኝነት በክርስቶስ ውስጥ ይገኛል። ክርስቶስ ለአብርሃም ተስፋ የተሰጡትን በረከቶች ሁሉ ተቀብሏል። ደግሞም በክርስቶስ ውስጥ የአብርሃም በረከቶች እስከ ምድር ዳርቻ ድረስ ሲደርሱ አይተናል። ስለ ዘመነኛው ተዛምዶ የትኛውንም ነገር ብንናገር በአብርሃምና በኢየሱስ መካከል ያሉትን ትስስሮች ማስታወሳችን ወሳኝነት አለው። በአብርሃምና በኢየሱስ መካከል ያሉት ግንኙነቶች በአብርሃም ታሪኮችና እኛ በምንኖርበት ዓለም መካከል የማያወላዳ ትስስር እንዳለው ከተመለከትን ወደ ሁለተኛው የዘመናችን ተዛምዶ ማለትም በእስራኤልና በቤተ ክርስቲያን መካከል እንዳለው ግንኙነት ልንሸጋገር ይገባል። እስራኤልና ቤተ ክርስቲያን ሙሴ በመጀመሪያ ጊዜ የአብርሃምን ሕይወት ሲያጠናቅር ስለ እነዚህ ነገሮች የጻፈው የእስራኤል ሕዝብ ግብፅን ወደ ኋላ ጥለው የተስፋዪቱን ምድር በድል ለመውረስ በሚያደርጉት ጉዞ ሊያበረታታቸው እንደነበር ዘወትር ማስታወስ ይገባናል። በአብርሃም ሕይወት ውስጥ የዚህን ራእይ ታሪካዊ ዳራ ሊያገናኙ ደግሞም ሊከተሉና አሻፍሬ ሊሉ የሚገባቸውንም ነገር በተምሳሌት በማገናኘት ራዕዩን ሊያሳኩ ደግሞም በአብርሃም ሕይወት ውስጥ የሕይወታቸውን ጥላ ሊመለከቱ ይገባቸው ነበር። በዚህም ምክንያት የአብርሃም ሕይወት ከዘመኑ ዓለም ጋር እንዴት እንደሚዛመድ ለመመልከት በእስራኤል ሕዝብና በዛሬዋ የክርስቲያኖች ቤተ ክርስቲያን መካከል ስላለው ትስስር አዲስ ኪዳን የሚያስተምረን መመርመር ይገባናል። በእስራኤልና በቤተ ክርስቲያን መካከል ያለውን ይህንን ግንኙነት ለመመርመር ቀደም ካሉት ትምህርታችን ጋር ተጓዳኝ የሆኑ ሁለት ርዕሶችን እንዳስሳለን። አንደኛ የአብርሃም ዘር የተሰኘውን መሪ ሐሳብ ከእስራኤል መንግሥትና ከክርስቶስ ቤተ ክርስቲያን ጋር የሚዛመድበትን መንገድ ገፋ አድርገን እንመረምራለን። ሁለተኛ የአብርሃም ዘር የተሰኘው መሪ ሐሳብ በአብርሃም ሕይወት አራት አበይት መሪ ሐሳቦች ውስጥ እንዴት እንደተጸባረቀ እናያለን። አስቀድመን እስራኤልና ቤተ ክርስቲያንን እንደ አብርሃም ዘር እንመልከታቸው። የአብርሃም ዘር እንደ አብርሃም ዘር በእስራኤልና በቤተ ክርስቲያን መካከል ያለውን ግንኙነት ለመመልከት አራት ጉዳዮችን በስሱ እንዳስሳለን። አንደኛ የአብርሃም ዘር አሕዛዊ እድገት እናያለን። ሁለተኛ የዘሩን የነገድ መለያ ልብ እንላለን። ሦስተኛ በአብርሃም ዘር መንፈሳዊ ባሕሪ ላይ እናተኩራለን። አራተኛ የአብርሃምን ዘር ታሪካዊ ሁኔታ እንመለከታለን። አስቀድመን የአብርሃምን ዘር አሕዛዊ እድገት እንመልከት። አሕዛዊ እድገት እንደተመለከትነው የዘፍጠት መጽሐፍ የአብርሃም ዘር የሚለውን ቃል ከአንድ ከተለየ ሰው ከይስሐቅ ጋር በማጣቀስ በግልጽ አስቀምጦታል። አዲስ ኪዳንም ይህንን በማንገብ በአብርሃምና በክርስቶስ መካከል ትስስር ይፈጥርበታል። አሁን ደግሞ ጥቂት እይታችንን ሰፋ አድርገን የአብርሃምን ዘር ሌላኛ ገጽታ እናያለን። ይስሐቅ በአብርሃም ታሪኮች ውስጥ የአብርሃም ዘር ወይም ትውልድ ተብሎ የተጠራ ብቸኛ ሰው አይደለም። ይስሐቅ የአብርሃምን ቅርጽ ለራሱ ብቻ አልተቀበለውም። ብዙዎች በእርሱ አማካኝነት የአብርሃም ዝርያዎች የሆኑ ዘንድ ማስተላለፊያ ሆኗል። በዚህም ምክንያት ሙሴ ደግሞ ደጋግሞ እስራኤልን እንደ አብርሃም ዘር ጠቅሷታል። በተመሳሳይ መንገድ የአብርሃምን ታሪኮች ከእኛ ዘመን ጋር ስናዛምድ በአዲስ ኪዳን ዋነኛው የአብርሃም ዘር ክርስቶስ መሆኑን ማስታወስ ያስፈልጋል። የክርስቲያኗ ቤተ ክርስቲያንም የአብርሃም ዘር መሆኗን ማስታወስ ይገባል። ጳውሎስ በገላትያ 3 29 እንዲህ አስቀምጧታል። እናንተም የአብርሃም ዘር እንደ ተስፋውም ቃል ወራሾች ናችሁ። ገላትያ 3 29። በዚህ ምንባብ ጳውሎስ በግልጽ እንዳስቀመጠው ከክርስቶስ ጋር በመተባበራችን የተነሳ ከአብርሃም ጋር ተያይዘናል። ልክ እንደ ብሉይ ኪዳኗ እስራኤል የአብርሃም ዘር ነን። በዚህም ምክንያት የአብርሃም ታሪኮች የሚዛመዱት ከክርስቶስ ጋር ብቻ ሳይሆን በቤተ ክርስቲያን ውስጥ ከእርሱ ጋር ለተቆራኙ ለበርካታ የአብርሃም ልጆች ሁሉ ነው። የነገድ መለያ። የብሉይ ኪዳን እስራኤል፣ ዛሬ በእኛ ዘመን ደግሞ ቤተ ክርስቲያን የአብርሃም ዘር ከመሆናቸው እውነታ ባሻገር በሁለቱም ኪዳናት ስለ አብርሃም ዘር የነገድ መለያ ጥቂት ማለት እንወዳለን። እንደተመለከትነው በመጀመሪያ ደረጃ የአብርሃም ታሪኮች የተጻፉት ሙሴን ይከተሉ ለነበሩት እስራኤላውያን ነው። ከቀደምቱ ተደራሲያን አብዛኛውን የሚይዙት የአይሁድ ነገዶች ማለትም የአብርሃም ስጋዊ ወገኖች ቢሆኑም ቀደምት ተደራሲያኑ አይሁድ ብቻ ነበሩ ማለት ግን ስህተት ነው። ሙሴን ይከተሉ የነበሩ በርካታ ሕዝቦች የአይሁድና ወደ እስራኤል ወገንነት የተጨመሩ አሕዛብም ነበሩበት። በውጤቱም በበርካታ ወቅቶች የዘፍጥረት መጽሐፍ ቀደምት ተደራሲያን አይሁድ ብቻ እንዳልነበሩ ቅዱሳን መጽሐፍት ግልጽ ያደርጉልናል። ለአብነት ያህል በዘጸአት 12፥38 ሙሴን ይከተሉ የነበሩ ሰዎች የተገለጡበትን መንገድ አድምጡ። ደግሞም ሌላ ብዙ ድብልቅ ሕዝብ መንጎችና ላሞችም እጅግ ብዙ ከብቶች ከእነርሱ ጋር ወጡ። ዘጸአት 12፥38። በዚህ ስፍራ በእስራኤላውያን መካከል ድብልቅ ሕዝቦች መኖራቸውን ልብ በሉ። ይህም ሕዝብ ከእስራኤል ጋር የተደባለቁና ከግብፅ አብረዋቸው የወጡ አሕዛቦችን ያካተተ ነው። ይህ ቡድን በቅዱሳ መጻሕፍት ውስጥ ብዙ ጊዜ ተጠቅሷል። በተመሳሳይ መንገድ በኋለኞቹ የብሉይ ኪዳን ክፍሎች ውስጥ እውቅ የሆኑት አሕዛብ ረዓብና ሩት በኋለኛው ትውልዶች ወደ እስራኤል ዘር ውስጥ መግባታቸው ተገልጧል። ይህም በአንደኛ ዜና ከ1 እስከ 9 የትውልድ ሀረግ ውስጥ በእግዚአብሔር ሕዝቦች መካከል የአሕዛብ ስሞችም ተካተዋል። ስለዚህ ሙሴ ስለ አብርሃም ታሪኮች አስቀድሞ የጻፋቸው የአብርሃም ዘሮች ድብልቅ ነገዶች ነበሩ ማለት ነው። የአብርሃምን የሥጋ ወገኖችና ወደ እስራኤል ቤተሰብ ውስጥ የተጨመሩትን አሕዛብም ያካትታል። ሁለቱም ወገኖች በተስፋዪቱ ምድር ስለሚኖራቸው የወደፊት ሕይወት በአብርሃም ታሪኮች አማካኝነት ይገነዘባሉ። በተመሳሳይ መንገድ የዘመናችን ቤተ ክርስቲያንም ድብልቅ ነገዶች አሉባት። ክርስቶስን ጌታ ያደረጉ አይሁድና ክርስቶስን ጌታቸው በማድረግ ወደ አብርሃም ቤተሰብነት የተቀላቀሉ አሕዛብ ይዛለች። እንግዲህ ይበልጥ እርግጠኛ ለመሆን ታሪክ ይፋ እንዳደረገው የአዲስ ኪዳን ቤተ ክርስቲያን ከአይሁድ ይልቅ ወደ ቤተሰብ በተቀላቀሉ አሕዛብ በጣም ብትበዛም፣ ዛሬም ቢሆን የአብርሃም ዘር እውነታ እንደ ብሉይ ኪዳኑ ሁሉ ድብልቅ ነው። ስለዚህ የአብርሃም ታሪኮች ለመጀመሪያ ጊዜ የአብርሃም ዘር ተብለው ለተቆጠሩት አይሁድና አሕዛብ እንደተሰጠ ሁሉ እኛም የአብርሃምን ታሪኮች ዛሬም የአብርሃም ዘር ተብለው ለተቆጠሩ ለአይሁድና ለአሕዛብ ለማዛመድ ዝግጁ መሆን ይገባናል። ምክንያቱም በመላው ዓለም ሁለቱም ወገኖች በቤተ ክርስቲያን ውስጥ ይገኛሉና። ይህ ነገር ከዘመነኛው ተዛምዶ አንጻር ወሳኝ ጉዳይ ነው። ምክንያቱም በርካታ ክርስቲያኖች ለአብርሃም የተሰጡት ተስፋዎች ሊፈጸሙ የሚችሉት ለአይሁድ ነገዶች ብቻ ነው የሚለውን የተሳሳተ አስተምህሮ ተቀብለውታልና ነው። በዚህ አመለካከት እግዚአብሔር ለአሕዛብ ሌላ ፕሮግራም አለው። እዚህም እዚያም ከሚገኙ መንፈሳዊ መርሆች በስተቀር አሕዛብ አማኞች የአብርሃም ተስፋዎች ወራሾች አይደሉም ይባላል። እንግዲህ ይህ አመለካከት ታዋቂ የሆነ ቢመስልም በሙሴ ዘመን የነበረው የአብርሃም ዘር ድብልቅ ነገዶችን ያካተተ እንደነበረው ሁሉ ዛሬም የአብርሃም ዘር ድብልቅ ነገዶችን እንዳካተተ ይቀጥላል። ሙሴ ይከተሉት ለነበረ ሕዝብ ያስተማረው ትምህርት ዛሬም ለቀጠለው ሕዝብ ለኢየሱስ ክርስቶስ ቤተ ክርስቲያንም ይሰራል። መንፈሳዊ ባህሪ ወይም ገጽታ። በሦስተኛ ደረጃ የአብርሃም ሕይወት ዘመነኛው ተዛምዶ የእስራኤልንና የቤተ ክርስቲያንን መንፈሳዊ ባህሪ እንደ አብርሃም ዘርነታቸው ከግምት ውስጥ ማስገባት ይኖርበታል። እንደ ተመለከት ነው። ብሉይ ኪዳን የምትታየዋን የእስራኤልን መንግሥት በአብርሃም ዘር የወሌ አብርሃም ዘር ብሏታል። ሆኖም ግን በምትታየዋም የእስራኤል መንግሥት ውስጥ የተለያየ መንፈሳዊ ገጽታ እንደነበረ ልናስተውል ይገባል። የማያምኑና እውነተኛ አማኞች ነበሩባቸው። በእስራኤል መንግሥት ውስጥ በርካታ ወንዶች፣ ሴቶች እና ልጆች እውነተኛ አማኞች እንዳልነበሩ ሆኖም ደግሞ በእግዚአብሔር ተስፋዎች የሚታመኑ እውነተኛ አማኞችም እንደነበሩ ብሉይ ኪዳን በጣም ግልጽ ያደርግልናል። በእርግጠኝነት በእስራኤል ውስጥ ያለ ሰው ሁሉ፣ የሚያምነውም የማያምነውም በርካታ ልዩ ወቅታዊ በረከቶች ከእግዚአብሔር ይቀበል ነበር። ሁሉም ከግብፅ ባርነት ነፃ ወጥተዋል። በሲና ከእግዚአብሔር ጋር ወደ ቃል ኪዳናዊ ግንኙነት ውስጥ ገብተዋል። ለማመን በርካታ ዕድሎች ተሰጥቷቸዋል። ሁሉም ወደ ተስፋይቱ ምድር ዕድል ተሰጥቷቸው ነበር። ሆኖም በርካታ ልዩነቶችም ነበሩባቸው። በአንድ ወገን በእስራኤላውያን መካከል ያሉት የማያምኑ ሰዎች ሕጉን በመተላለፍ የልባቸውን እውነተኛ ገጽታ አሳይተዋል። እናም የአብርሃም ታሪኮች እነርሱን ወደ እውነተኛ ንስሐና ለመዳን ወደሚያበቃው እምነት ለመጥራት የተቀረጹ ነበሩ። በሌላ በኩል በእስራኤል መካከል የነበሩት እውነተኛ አማኞች ደግሞ በእግዚአብሔር ተስፋዎች በመታመንና ሕጉን በመጠበቅ የልባቸውን እውነተኛ ገጽታ አሳይተዋል። እነዚህን እውነተኛ አማኞች በእምነታቸው እንዲያድጉ ለማበረታታት የአብርሃም ታሪኮች ተዘግበዋል። በእስራኤል መካከል የሚገኙት የማያምኑ ሰዎች ሕጉን በመተላለፋቸው ምክንያት ጊዜያዊ በረከቶችን ብቻ ተቀብለዋል፤ ለዘላለም ግን የእግዚአብሔርን የመጨረሻ ፍርድ ይቀበላሉ። እውነተኞቹ አማኞች የአብርሃም እውነተኛ ዘር የሆኑቱ መንፈሳዊ ልጆቹ ግን አላፊ የሆኑትን በረከቶች ብቻ ሳይሆን አንድ ቀን በአዲስ ሰማይና በአዲስ ምድር ውስጥ የአብርሃምን ዘላለማዊ በረከቶች ይወርሳሉ። በሮሜ 9፣ ከ6 እስከ 8 ጳውሎስ ይህን አመለካከት ጫና አድርጎ ይሟገትለታል። በዚህ የተነገረውን አድምጡ። ከእስራኤል የተወለደ ሁሉ እስራኤል አይደለምና ከአብርሃም ዘርም ስለሆኑ ሁሉም ልጆቹ አይደሉም። ይልቁንስ ትውልድህ በይስሐቅ በኩል ይጠራልሃል እንደተባለው ነው። ይህም ማለት የእግዚአብሔር ልጆች የተባሉት የሥጋ ልጆች አይደሉም፣ ነገር ግን የአብርሃም ልጆች የተባሉት የተስፋው ልጆች ናቸው። ሮሜ 9:6-8 እንግዲህ በክርስቶስ ቤተ ክርስቲያንም ውስጥ በተመሳሳይ ሁኔታ የተለያዩ መንፈሳዊ ገጽታ መኖሩን መመልከት አስቸጋሪ አይሆንም። በአዲስ ኪዳን በመጠመቅ የምትታየው ቤተ ክርስቲያን አባል የሆኑ ሰዎች ሁለት አይነት ናቸው፣ የሚያምኑና የማያምኑ። እርግጥ ነው በብሉይ ኪዳን ሰዎች ከእግዚአብሔርና ከሕዝቡ ጋር ከመቀየጣቸው የተነሳ በርካታ አላፊ በረከቶችን እንደተቀበሉ ሁሉ በክርስቶስ ቤተ ክርስቲያንም ውስጥ የሚሳተፉ ሰዎች በርካታ አላፊ በረከቶችን ይቀበላሉ። ፍቅርን የሚካፈሉበትን ማህበረሰብ ያገኛሉ። የእግዚአብሔር ቃል ስርዓቶቹ አላቸው። ወንጌል ተብራርቶ ይሰበክላቸዋል። ሆኖም ደግሞ በዚችው በምትታየው ቤተ ክርስቲያን ውስጥ ህጉን በመተላለፍ የልባቸውን እውነተኛ ገጽታ የሚያሳዩ ሰዎችም አሉ። እናም የአብርሃም ታሪኮች በቤተክርስቲያን ውስጥ ለሚገኙ ለማያምኑ ሰዎችም ተግባራዊ በመሆን ወደ እውነተኛ ንስሐና ለመዳን ወደሚያበቃው እምነት ይጠራቸዋል። ግን አሁንም በዚችኛው በምትታየው ቤተ ክርስቲያን ውስጥ በእግዚአብሔር ተስፋዎች የሚታመኑና ህጉን በመጠበቅ እውነተኛውን የልባቸውን ገጽታ የሚያሳዩ እውነተኛ አማኞችም አሉ። እነዚህም ክርስቲያኖች በሕይወት ዘመናቸው ሁሉ በእምነታቸው እንዲያድጉ ለማበረታታት የአብርሃም ታሪኮች ለእነርሱም ተፈጻሚነት አላቸው። በቤተ ክርስቲያን ውስጥ ያሉ የማያምኑ ሰዎች ባለማመናቸው ምክንያት አላፊ በረከቶችን ብቻ ይቀበላሉ ለዘላለሙ ግን የእግዚአብሔርን ዘላለማዊ ፍርድ ይቀበላሉ። የአብርሃም እውነተኛ ዘሮች የአብርሃም እውነተኛ ልጆች በክርስቶስ የሚታመኑ ግን በርካታ አላፊ በረከቶችን ብቻ ሳይሆን አንድ ቀን በአዲስ ሰማይና ምድር የአብርሃም ውርስ የሆነውን ዘላለማዊ ብድራታቸውን ይቀበላሉ። ለዚህም ነው ያዕቆብ በያዕቆብ 2 ከ21 እስከ 22 ውስጥ ስለ አብርሃም የጻፈው። በውስጧ የሚያምኑና የማያምኑ ላሉባት ለክርስቲያኗ ቤተ ክርስቲያን ሲጽፍ እንዲህ ይላል። አባታችን አብርሃም ልጁን ይስሐቅን በመሠዊያው ላይ ባቀረበ ጊዜ በሥራ የጸደቀ አልነበረምን? በዚህም እምነት ከሥራ ጋር አብሮ ይሠራ እንደነበረ ታያለህ፣ እምነትም በሥራ ፍጹም ሆነ። ያዕቆብ 2 21 እስከ 22። በዚህ ስፍራ የያዕቆብ ዋና ሐሳብ የአብርሃም ታሪኮች በቤተ ክርስቲያን ውስጥ የሚገኙትን የማያምኑ ሰዎች ከግብዝነታቸው እንዲመለሱ ይሞግታል በቤተ ክርስቲያን ውስጥ የሚገኙትን እውነተኛ አማኞች ደግሞ በታመነ አኗኗር እምነታቸውን መግለጣቸውን እንዲቀጥሉ ያበረታታቸዋል የሚለው ነው። ስለዚህ የአብርሃምን ታሪኮች ከእኛ ዘመን ጋር ስናዛምድ በቤተ ክርስቲያን ውስጥ ያለውን የተለያየ መንፈሳዊ ገጽታ በመረዳቱ ረገድ የያዕቆብንም ምሳሌነት ልንከተል ይገባናል። ታሪካዊ ሁኔታ። በአራተኛ ደረጃ የአብርሃምን ሕይወት ከዘመናችን ጋር ለማዛመድ በዛሬዋ ቤተ ክርስቲያንና ሙሴን ይከተሉ በነበሩ እስራኤላውያን ታሪካዊ ሁኔታ መካከል ጉልህ የሆነ ተመሳሳይነት መኖሩን ማስታወስ ይገባል። ሙሴ ስለ አብርሃም ሕይወት የጻፋቸውን በጉዞ ላይ ለነበሩ እስራኤላውያን እንደነበረ ታስታውሳላችሁ። ለመጀመሪያዎቹ ወይም ለቀጣዮቹ የጸአት ተጓዦች ቢጽፍም ቀደም ተደራሲያኑ በሁለት ዓለማት መካከል ተጉዘዋል። በአንድ በኩል ከግብፅ ባርነት ወጥተዋል። በሌላ በኩል ግን ገና ወደ ተስፋይቱ ምድር ወደ ከነአን አልገቡም። ወይም በሌላ መንገድ ብናስቀምጠው የእስራኤል ሕዝብ ከአሮጌው ዓለማቸው የመጀመሪያውን ነፃነት አግኝተዋል። ሆኖም ወደ አዲሱ ዓለማቸው ገና አልገቡም። በውጤቱም እስራኤላውያን ከግብፅ ገና ከነበራቸው ቁርኝት ፈጽመው እንዲላቀቁና ወደፊት በመጓዝ ምድሪቱን በድል እንዲወርሱ ሊያበረታታቸው ሙሴ ጽፎላቸዋል። የቀደም ተደራስያኑ ታሪካዊ ሁኔታ ለዘመነኛው ተዛምዶ ወሳኝነት አለው። ምክንያቱም የዛሬዋም የክርስቲያን ቤተ ክርስቲያን ተጓዳኝ በሆነ ታሪካዊ ሁኔታ ውስጥ ትገኛለች። እስራኤል ከግብፅ ባርነት ነፃ እንደወጣች እና በተስፋይቱ ምድር ወደሚጠብቃት የከበረ ሕይወት እየተጓዘች እንደነበረ ሁሉ የክርስቶስ ቤተ ክርስቲያንም ክርስቶስ በምድር በነበረበት ዘመን ባከናወነው ሥራ ከኃጢአት ተገዥነት ነፃ ወጥታለች ሆኖም ክርስቶስ ዳግመኛ ሲመጣ ወደምትቀበለው የከበረ አዲስ ፍጥረት ገና በመገስገስ ላይ ትገኛለች። እነዚህ ተጓዳኝ ሁኔታዎች የአብርሃምን ሕይወት ከዘመናችን ጋር የምናዛምድበትን የማገናዘቢያ ማዕቀፍ ይለግሱናል። እስራኤል ከአንድ ስፍራ ወደ ሌላው በምታደርገው ጉዞ ሊያበረታታትና ሊመራት የአብርሃምን ታሪክ ሙሴ እንደ ጻፈላት ሁሉ እኛም ዛሬ ሞት ከነገሰበት ዓለም ወደ የዘላለም ሕይወት ወደሚገኝበት አዲስ ዓለም በምናደርገው ጉዞ የእነርሱ ታሪኮች ያበረታቱናል፣ ይመሩናል። ከተዛምዶ አንጻር እነዚህ ታሪካዊ ጉድኝነቶች እነዚህን መሳይ መረዳቶች እንደሚያስጨብጡልን እርግጠኛ መሆን እንችላለን። ምክንያቱም ጳውሎስ ለቆሮንጦስ ቤተ ክርስቲያን ብሉይ ኪዳንን ሲያዛምድላቸው እነርሱኑ ጠቅሶ ነበር። በአንደኛ ቆሮንጦስ 10 ከ1 እስከ 6። በሙሴ ተደራሲያኑና በቆሮንቶስ ቤተክርስቲያን መካከል ስላለው ታሪካዊ ጉድኝት የጻፈበትን መንገድ አድምጡ። ወንድሞች ሆይ ይህንን ታውቁ ዘንድ እንወዳለን፣ አባቶቻችን ሁሉ ከደመና በታች ነበሩ፣ ሁሉም በባህር መካከል ተሻገሩ፣ ሁሉም ሙሴን የተባበሩ ዘንድ በደመናና በባህር ተጠመቁ፣ ሁሉም ያን መንፈሳዊ መብል በሉ፣ ሁሉም ያን መንፈሳዊ መጠጥ ጠጡ፣ ይከተላቸው ከነበረ ከመንፈሳዊ አለት ጠጥተዋልና ያም አለት ክርስቶስ ነበር። እግዚአብሔር ግን ከእነርሱ በሚበዙት ደስ አላለውም በምድረ በዳ ወድቀዋልና እነዚህም ክፉ እንደተመኙ እኛ ደግሞ እንዳንመኝ ይህ ምሳሌ ሆኖልናል። አንደኛ ቆሮንቶስ 10 ከአንድ 1 እስከ 6። በቀላሉ ስናስቀምጠው በምድረ በዳ ሙሴን ይከተሉ የነበሩ እስራኤላውያን ያለፉባቸው ልምምዶች ከክርስቲያኖቹ ልምምዶች ጋር ተጓዳኝነት እንዳላቸው ጳውሎስ ይጠቅሳል። እኛ በክርስቶስ ነፃ እንደወጣን ሁሉ እነርሱም በሙሴ ነፃ ወጥተው ነበር። ክርስቲያኖች በክርስቶስ እንደተጠመቁ ሁሉ እነርሱም በሙሴ ተጠምቀው ነበር። ክርስቲያኖች የጌታን እራት እንደሚካፈሉ ሁሉ እነርሱም ከእግዚአብሔር ዘንድ መና በልተዋል፣ ውሃም ጠጥተዋል። ሆኖም እነዚህ ቀደምት የጸጋ ልምምዶች እስራኤልን ወደ ሙከራ ጊዜ ውስጥ አስገብቷታል ማለትም ወደ ተስፋይቱ ምድር በሚጓዙበት ወቅት የሚፈተኑበት ጊዜ ነበር። የሚያሳዝነው ግን በሙሴ ዘመን እግዚአብሔር በሚበዙት ደስ አልተሰኘም፣ ስለዚህ በምድረ በዳ ውስጥ አለቁ። ስለዚህ ክርስቲያኖች እንደ ቤተ ክርስቲያን ሲጓዙ የጉዞአቸውን ሁኔታ ከእስራኤል ሊማሩ እንደሚገባ ጳውሎስ ጠቅለል አድርጎ ያቀርበዋል። የአብርሃምን ሕይወት ከክርስቲያኖቹ ቤተ ክርስቲያን ጋር እንዴት ማዛመድ እንዳለብን ጳውሎስ ካቀረበው ምሳሌ ብዙ እንማራለን። ስለ አብርሃም ሕይወት ሙሴ የጻፈው ታሪክ እግዚአብሔር እነርሱን ከግብፅ ባርነት እንዴት ነፃ እንዳወጣቸው መለስ ብሎ እንዲመለከቱና ወደ ተስፋይቱ ምድር ሲጓዙ በታማኝነት እንዲጸኑ ያበረታታቸዋል። በተመሳሳይም መንገድ በዚህ ዘመን ለምትገኘው ቤተ ክርስቲያን የአብርሃም ሕይወት ከጉዟችን ጋር በተገናኘ መንገድ ይሠራል። መንግሥቱን ወደ ምድር ባመጣበት ወቅት ስለ ሠራልን ሥራ ለክርስቶስ ታማኞች ልንሆን ይገባናል። በእኛም ዘመን መንግሥቱ እየሰፋች እንድትሄድና በታማኝነታችን ልንጸና ደግሞም አንድ ቀን ወደ አዲሲቱ ምድርና ሰማይ ስንገባም መንፈሳዊ ጉዞአችን የሚጠናቀቅበትን ቀን በናፍቆት ልንጠብቅ ይገባል። ስለዚህ የአብርሃም ሕይወት ከዘመናችን ጋር የሚዛመድበትን መንገድ ስንመለከት በአብርሃምና በኢየሱስ መካከል ስላሉ ትስስሮች ብቻ ማሰብ የለብንም። ይልቁኑ የአብርሃምን ታሪኮች ለመጀመሪያ ጊዜ በተቀበሉትና በክርስቲያኗ ቤተ ክርስቲያን መካከል ስላለውም ትስስር ልናስብ ይገባናል። የብሉይ ኪዳኗ እስራኤልና የአዲስ ኪዳኗ ቤተ ክርስቲያን የአብርሃም ዘር ናቸው። ሁለታችንም ድብልቅ ነገድ አለን። ሁለታችንም የተለያየ መንፈሳዊ ገጽታዎች አሉ። ደግሞም ሁለታችንም ወደ ከበረ የእግዚአብሔር መንግሥት ግብ በመጓዝ ላይ እንገኛለን። አበይት መሪ ሐሳቦች በአሁኑ ዓለም የአብርሃም ዘር ቀጣይ ትውልድ እንደመሆናቸው የአብርሃም ሕይወት ለክርስቲያኖቹ ቤተ ክርስቲያንም ሊዛመድ እንደሚችል ከተመለከትን ይህ የማዛመድ ሂደት ለአብርሃም ሕይወት የተሰጡትን አራት አበይት መሪ ሐሳቦች እንዴት እንደሚነካ ልንመለከትም ይገባናል። እነዚህ ጭብጦች ዛሬ በክርስቶስ ለምንኖረው የዕለት ከዕለት እንቅስቃሴ ምን የሚናገሩ ነገር አለ? እንደምታስታውሱት የአብርሃም ታሪኮች አራት አበይት ጉዳዮችን ይዳስሳሉ፦ መለኮታዊ ጸጋ፣ የአብርሃም ታማኝነት፣ እግዚአብሔር ለአብርሃም የሰጠው በረከትና በአብርሃም አማካይነት የእግዚአብሔር በረከት ለሌሎች። በሚከተለው ትምህርታችን እነዚህ መሪ ሐሳቦች እንደ አብርሃም ዘርነታችን ለሕይወታችን ምን እንደሚናገሩ ደጋግመን እንመለከታለን። ለአሁኑ ግን ልንከተላቸው የሚገቡንን አጠቃላይ መመሪያዎች በአጭሩ እናቀርባለን። አስቀድመን መለኮታዊ ጸጋን እንመልከት። መለኮታዊ ጸጋ፣ እግዚአብሔር ለአብርሃም ብዙ ምሕረትን አድርጎለታል። ይህም በሕይወቱ ጅማሬ ላይ ብቻ ሳይሆን በምድር በሚኖርባት በእያንዳንዷ ቀን ሁሉ ነበር። ቅዱሳት መጽሐፍት በግልጽ እንደሚያስተምሩን እግዚአብሔር ለአብርሃም ምሕረትን እንዳሳየ፣ ዛሬም እኛን ወደ ክርስቶስ ለማምጣትና ለማጽናት እግዚአብሔር ለክርስቲያኖች ጸጋን ይሰጣል። ጳውሎስ በኤፌሶን 2 ከስምንት እስከ ዘጠኝ እንዲህ ይጽፏል፣ ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም። ኤፌሶን 28 9። በክርስቶስ መዳን የእግዚአብሔር ጸጋ ስጦታ ነው። እምነትም እንኳን የሚገኘው ከእርሱ ነው። በዚያው ምሕረት መኖራችንን ለመቀጠል በየዕለት ክርስቲያናዊ ሕይወታችንን በእግዚአብሔር ምሕረት አብዝተን ልንደገፍ ይገባል። ከሚያጸናው ከእግዚአብሔር ጸጋ በስተቀር ታማኝ ለመሆን የምንጥረው ጥረት ሁሉ ከንቱ ነው። በዚህም ምክንያት ሙሴን ይከተሉ የነበሩ እስራኤላውያን የአብርሃምን ሕይወት ታሪኮች በሚያደምጡበት ወቅት በሕይወታቸው የእግዚአብሔርን አስደናቂ ጸጋ እንደተረዱ ሁሉ እኛም እግዚአብሔር ለአብርሃም ያሳየውን ምሕረት በምናነበት በየትኛውም ወቅት በግልም ሆነ በጋራ እግዚአብሔር ለእኛ ስላደረጋቸው ነገሮች የምንደነቅበትን እድል እናገኛለን። እግዚአብሔር ለእኛ ብዙ ምሕረቱን ገልጦልናል። እናም የእርሱ ምሕረት እንዴት ልናውቀውና ልንደገፍበት እንደምንችል ልንማር ይገባናል። የአብርሃም ታማኝነት በተመሳሳይ መንገድ የአብርሃም ታማኝነት መሪ ሐሳብ በብዙ መልኩ ከክርስቶስ ተከታዮች ጋር ይዛመዳል። ስለ አብርሃም ሕይወት ስናነብ አብርሃም እግዚአብሔርን በመታዘዝ እንዲያገለግል የታዘዘባቸውን በርካታ ወቅቶች አይተናል። እርግጥ ነው ወደ ሕይወት ፍጽምና አልደረሰም። ሆኖም የእውነተኛ እምነት ፍሬዎች ግን ይታዩበታል። እንግዲህ በብሉይ ኪዳን እንኳን ከእምነት የሚነሳ መታዘዝ ዘወትር በእግዚአብሔር ምሕረትና ጸጋ ላይ የተመሠረተ መሆኑን ማስታወስ ጠቃሚ ነው። ስለዚህ ይህንን አጽንኦት የሕገኝነት አንዱ ቅርጽ አድርገን በመቁጠር መሳሳት አይገባንም። የሆነ ሆኖ እንደ ብሉይ ኪዳን ሁሉ ዛሬም እውነተኛ አማኞች ከእምነት በሚነሳ መታዘዝ ለእግዚአብሔር ጸጋ ምላሽ መስጠት ይጠበቅባቸዋል። አዲስ ኪዳን በክርስቶስ ተከታዮች ኃላፊነት ላይ ደግሞ ደጋግሞ አጽንኦት የሚያደርገው በዚህ ምክንያት ነው። ጳውሎስ በኤፌሶን 2 ከ8-10 ውስጥ ጸጋንና ታማኝነትን ያገናኘበትን መንገድ አድምጡ። ጸጋው በእምነት አድናችኋልና፣ ይህ የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠር ኤፌሶን 2 ከ8-10 ቁጥር 10 በግልጽ እንዳስቀመጠው ክርስቲያኖች ዛሬም ቢሆን መልካም ሥራን የማድረግ ኃላፊነት አለባቸው። እግዚአብሔር ለድነት የሚያበቃውን እምነት ስለሰጠን ለእርሱ ታማኝ መሆን እንችላለን። ስለዚህ የአብርሃም ሕይወት ከሰው የሚጠበቅን ታማኝነት አስመልክቶ የሚያነሳቸውን ነገሮች በምናይበት ወቅት ሁሉ እነዚያን ከሕይወታችን ጋር የማዛመድ ኃላፊነት እንዳለብን ልናውቅ ይገባናል። ለአብርሃም የተሰጡ በረከቶች። በሦስተኛ ደረጃ ለአብርሃም የተሰጡ በረከቶች ከክርስቲያኖች ሕይወት ጋር ሊዛመዱ የሚችሉባቸውን መንገዶች የምንገነዘብ ልንሆን ይገባናል። እግዚአብሔር ለአብርሃምና ለዘሩ ታላቅ የበረከት ተስፋን እንደ ሰጠት ታስታውሳላችሁ። በመጨረሻም ታላቅ ባለጸጋና ዝናቸው በምድር ሁሉ የወጣ ይሆናል። በአብርሃም ታሪኮችም ውስጥ እግዚአብሔር አባታችን ሲባርከው የእነዚህን በረከቶች ፍጻሜ አስቀድሞ በቅምሻ ሲያሳየው ታገኙታላችሁ። ቀደምት ደራሲያኑ እስራኤላውያን የተስፋቸውን ፍጻሜ እየተጠባበቁ ሳሉ ለአብርሃም የተሰጡት በረከቶች በሕይወታቸው ሲፈጸሙ ያሉ እንደነበረ ሁሉ እኛም ደግሞ ዛሬ እንደ ክርስቲያኖች ሁሉም በሙላት የሚገለጡበት አንድ ቀን እንደሚመጣ በተስፋ የተጠባበቀን ሳለ የእነዚህን ተመሳሳይ በረከቶች ቅምሻ በእጅጉ አሁን በዚህ እናጣጥማለን። አሁን በምንኖረው ሕይወት የምናያቸው በረከቶች ክርስቶስ ሲመለስ የእኛ የሚሆኑትን የፍጻሜ በረከቶች በተስፋ እየጠበቅን የየዕለት ሕይወታችንን እንድንመራ በብዙ ያበረታቱናል። በአብርሃም አማካይነት ለሌሎች የተሰጡ በረከቶች በመጨረሻ የአብርሃም ታሪኮች እግዚአብሔር በአብርሃም አማካይነት ለዓለም ሁሉ በሚሰጣቸው በረከቶችም ላይ እንደሚያተኩሩ ሁሉ ክርስቲያኖችን በእኛ አማካይነት ለዓለም ሁሉ የተሰጡ በረከቶችን የምናንጸባርቅበት እድል ተሰጥቶናል። አብርሃም ከጠላቶቹ እንደሚጠበቅ እና ለወዳጆቹም በረከት እንደሚሆን እና አንድ ቀንም ለምድር ወገኖች ሁሉ የእግዚአብሔርን በረከት እንደሚያስተላልፍ ተስፋ እንደተሰጠው ታስታውሳላቸው። ከዚህም በበለጠ በአብርሃም ታሪኮች ውስጥ በረከቱን ለሁሉም የሰው ዘር የሚያስተላልፍበት መሣሪያው አድርጎ እዚህም እዚያም እንደተጠቀመበት እናያለን። የዘፍጥረት ቀደም ተደራሲያን ስለ እነዚህ ሁኔታዎች ሲረዱ በእነርሱ ዘመን በሚያጋጥሟቸው ሁኔታዎች ውስጥ የሚያንጸባርቋቸውን ዕድሎች ያገኛሉ ከተለያዩ የአሕዛብ ወገኖች ጋር በሚገናኙባቸው ወቅቶች ለዓለም ሁሉ የእግዚአብሔር በረከት መተላለፊያ መንገድ ሆነው ስለሚያገለግሏቸው መንገዶች ምሪትን ያገኛሉ። በእርግጠኝነትም ከጠላቶቻቸው ይጠበቃሉ። ደግሞም ለጎረቤቶቻቸው የእግዚአብሔርን መንግሥት በረከቶች ለማዳረስ ወደፊት ይገሰግሳሉ። በተመሳሳይም መንገድ ዛሬ እኛ ክርስቲያኖች እነዚህን ጭብጦች በሕይወታችን ተግባራዊ ማድረግ ይገባናል። እኛም የእግዚአብሔር ጥበቃ በዙሪያችን አለ። ደግሞም የእግዚአብሔር መንግሥት እስከ ምድር ዳርቻ ድረስ ለማድረስ ለምድር ወገኖች ሁሉ በረከት ለመሆን ብርታትን እናገኛለን። በአብርሃም ህይወት ዘመነኛ ተዛምዶ ላይ በሚያተኩረው በዚህ ትምህርት በአባታችን ህይወት ላይ የሚያነጣጥሩት የዘፍጠት ምዕራፎች ለዛሬው የእኛ ዓለም እንዴት አግባብነት እንዳላቸው መርምረናል። በመጀመሪያ ክርስቲያኖች ይህንን የመጽሐፍ ቅዱስ ክፍል መቅረብ ያለባቸው ወደ አብርሃም ታላቅ ዘር ወደ ክርስቶስ በማተኮር መሆኑን አስምረንበታል። በአብርሃም ህይወት የምናያቸው ጭብጦች ክርስቶስ የፈጸመባቸውን መንገዶች ይመለከታሉ። ከዚህም ባሻገር የአብርሃም ህይወት እንዴት በቤተ ክርስቲያንም በአብርሃም የወል ዘር ተግባራዊ እንደሚሆንም አይተናል። በክርስቶስ ውስጥ ያሉ ወንዶች ሴቶችና ልጆች በእነዚህ የቅዱሳን መጽሐፍት ክፍሎች አስተምህሮ መሰረት እንዴት መኖር እንዳለባቸው ተመልክተን፣ በዘፍጥረት ውስጥ የሚገኘውን የአብርሃምን ህይወት በበለጠ ቅርበት ስንመለከት የአባታችንን ሕይወት በዛሬው ህይወታችን የምናዛምድባቸውን በርካታ ዕድሎች እናገኛለን። ሙሴ ስለ አባታችን አብርሃም የጻፈው ታሪክ ልባችንን የሚስበው ወደ አባታችን ብቻ ሳይሆን ወደ አብርሃም ዘር፣ ወደ ክርስቶስም፣ ደግሞም እኛም በክርስቶስ የአብርሃም ልጆች፣ ለአብርሃም የተሰጡ ተስፋዎች ወራሾች ወደ ሆንበት አስደናቂ ማንነትን ጭምር ነው።